የፍቅር ቀን በጣም በመልካም መንገድ አልፏል። አበባ፣ ከረሜላ፣ ኬክ እየሸጥን ካርድ እየሸጥን ነው ያለው። ዝግጅታችሁ ምን ይመስል ነበር? ሰፋ አድርገሽ ንገሪኝ። በየዓመቱ በአዲስ አበባ ዩኒቨርሲቲ ውስጥ የሚማሩ ሴት ተማሪዎች ናት። በጣም ትንሽ ወጪዎችን ከቨር ማድረግ የማይችሉ ተማሪዎችን ለመርዳት ነው የምናዘጋጀው። በጣም ትንሽ ነገር ማለት ነው። ሳሙና፣ ለፎቶኮፒ ምናምን የሚጠቅማቸው ተማሪዎች አሉ ወጪ የሚከብዳቸው ከብዳቸውና እነሱን ለመርዳት ስለሚያዘጋጃ ነው ፕሮግራም ነው እና ይሄ ፕሮግራም በዚህ ዓመትም ተዘጋጅቷል፣ ግን በተጨማሪ በዚህ ዓመት ደግሞ በእኛ ስኮላርሽፕ ፋንድ በየሎ ሙቭመንት ስኮላርሽፕ ፋንድ በሚለው ስም የሚረዱ የአካል ጉዳተኛ ተማሪዎች በተለይ ዓይነ ስውራን ተማሪዎች አሉ እና እነሱን ተማሪዎች ያላቸው ወጪ ይጨምራል። አንዳንዴ በብሬል የተቀመጠ መጽሐፍ ስለሌለ ሌሎች በጣም ትንሽ የሚመስሉ ወጪዎች አሉ እና ለእነሱ ብሬል ስለሌለ እንትን ማድረግ ይኖርባቸዋል። የሚያነብላቸው ሰው መቅጠር ይኖርባቸዋል። አንዳንድ ጊዜ ፈተና ሲፈተኑ የሚጥፍላቸው ሳያስፈልጋቸዋል ያስፈልጋቸዋል። እነዚህ ወጪዎች ለማሟላት እንዲጠቅም ብለን ለእነሱ የምንሰጠውን ገንዘብ ለመጠመር አስበናል። በዚህ አይነት የምናገኘው ሀምሳ ፐርሰንት ወጪ የእነሱን እርዳታ መልኩ አበባውን የምትሸጡት ዩኒቨርሲቲው አካባቢ ነው? የት የት ቦታ እንደምትሸጡ አሻሻጣችሁ ምን ያህል ነው? በተለያዩ ካፌዎች በተለያዩ ካፌዎች እና በጣም ሰው ያልፍባቸዋል፣ ይመላለስባቸዋል፣ ሰው ይዞርባቸዋል ብለን የምናስባቸው ለመምጣትም ለመገኘትም ቀላል ናቸው ብለን የመረጥ ናቸውን አካባቢዎች ነው እዛ እየሄደን ነው የምንሸጠው። አለምሳሌ ኤድና ሞል ጋ እንገኛለን። አንዳንድ ሬስቶራንቶች ውስጥ እንገኛለን። ከዛ በተጨማሪ ደግሞ ካርድ መግዛት ይቻላል፣ አበባ መግዛት ይቻላል። ከዛም በላይ ደግሞ ስልክ ቁጥር አለን፣ እዛ ላይ ደግሞ ሰው ደውሎ ድሊቨሪ ያዛል። ከአንድ ሺህ አምስት መቶ ብር በላይ ማዋጣት ነው የሚፈልግ ሰው በዚህ በዚህ ሂዱና አድርሱልኝ ይለናል። ለፍቅረኛዬ ወይ ለህቴ፣ ወይ ለጓደኛዬ፣ ወይ ለዘመዴ አድርሱልኝ የሚለን ሰው አለ። በዛ መልኩ ገንዘብ እናሰባስባለን ማለት ነው። ስለዚህ አዲስ አበባ ዩኒቨርሲቲ ስንል ስድስት ኪሎን ብቻ ነው ወይስ በአጠቃላይ ያሉትን ዩኒቨርሲቲዎች አማክላል የልሙ መስኮላች ሚሰራ ልክ አሁን አዲስ ዓመት ሲመጣ ማስታወቂያ ይለቀቅና መታች ተመዝገቡ ይባላል መጥተው የሚመዘገቡት እርዳታ ያስፈልገኛል የሚሉ ተማሪዎች ናቸ የመረጃ ወረቀት ይዘው እንዲመጡ ከቀበሌ የሚጻፍ ደጋዳ ያለ እሱን ይዘው እንዲመጡ እና ጀርጀሮ ሴት እንዲመዘገቡ እንጠይቃለን። ከዛ በላይ መጥተው የሚመዘገቡ ና አብዛኛውን ጊዜ ይህም በምንችለው በአቅማችን ሁላ ማገዝ የምንችልበት መንገድ እንፈልጋለን ና የተመዘገበን ሰው ሁላ ለማስተናገድ እንሞክራለን። የማይቻል መስሎ ከታየን ደግሞ ኢንተርቪው ፕሮሰስም አለን። ችግሬ ነው ብለው ያሉትን ቁሳቁሶች ነው ገዝታችሁ የምትሰጧቸው ወይስ በጥሬ ገንዘብ ነው የምትሰጧቸው? በጥሬ ገንዘብ ነው የምንሰጣቸው። ቅድም እንዳልኩ በጣም በጣም በቃ ቤሲክ የሆኑ ወጪዎችን በተለይ አሁን ለሴቶች ሞዴስ ወጪ ነው፣ ተጨማሪ ወጪ ነው እና ገንዘብ የማኛ መንገድ ላይኖራቸው ይችላል፣ ቤተሰብም አቅም ላይኖሩ ይችላል። ስለዚህ እነዚህ በጣም በጣም ቤሲክ የሚባሉ ወጪዎችን ለመርዳት ነው የተዘጋጀው ስኮሎርሽፕ ፋንድ። በዛ ምክንያት በወር ሁለት መቶ ብር ነው ለተማሪዎች የሚሰጠው፣ ተማሪዎች የሚሰጠው ማለት ነው። ከዚ በተጨማሪ ግን እንትን አለን፣ ሀድም እየሰበሰብን ለተማሪዎች የሚሰጡበት መንገድ እንፈልጋለን። በሁለቱም መንገድ እንትን ለማለት እንሞክራለን፣ ለማስተናገድ እንሞክራለን። ከቫለንታይንስ ዴይ ውጭ በአጠቃላይ አመቱን ሙሉ አክቲቪዝም እንሰራለን፣ ንቃት ለመፍጠር ማለት ነው። ዩ ከደ የጀንደር ሪሌሽንስ ላይ ነው መስራት የምንፈልገው። ነው ማህበረሰባችን ውስጥ ያሉ ግንዛቤዎችን ጥያቄ የመጠየቅ ባህል እንዴት ማዳበር ይቻላል የሚለውን ነገር። ከዛ ውጭ ደግሞ ቡክ ክለብ አለን በጣም ደስ የሚለው ነገር እንዲሁም ቡክ ክለባችን ነው። በጣም ተማሪዎቻችን መንበሮች የሎ ሙቭመንት መንበሮች፣ እና ደግሞ በአጠቃላይ ማንም ሴት በተለይ ሴት ሴት ወጣቶች እንዲሳተፉበት የምንፈልገው ነገር ነው። ቡክ ክለብ አለን። የሴቶች ቡክ ክለብ ነው። የሎ ሙቭመንት አባላት ነው። የሴቶች ቡክ ክለብ ነው እና ያ በየወሩ መጽሐፍ እያነበበን ቁጭ ብሎ ስለ ሀሳቡ ስለ አይዲያው ቁጭ ብሎ ማውራት ነው፣ ስለ መጽሐፉ ሀሳብ እና እኛ አራሳችን እንድንነቃ አራሳችን የተሻለ አሳቢዎች አገናዛቢዎች እንድንሆን ብለን አስበን የምናደርገው ነገር ነው። እነዚህ ነገሮችን እንቀራለን። ማለትም የፍቅር ቀን ዛሬ እንዴት ነው? ኢትዮጵያ ብዙ ሰው ብዙ አበባ ገዛ፣ ደመቅ ደመቅ ብሏል ከተማ። አዎ አበባ ብዙ ሰው ገዝቷል። በጣም በጣም በመልካምነት ያስተናገደን፣ በጣም ብዙ ሰው ደስ ብሎናል። ነው ፍቅር ፍቅር ይሸታል። ሬዲዮ ላይ በሙሉ ነገር የሚሰማው ስለ የፍቅር ቀን ነው፣ እና ጥሩ ነው። ፍቅር ከተማው በሙሉ በቀይ ልብስ አሸብርቋል። በቃይ በቀይ ነው። በቃ ሁሉም ሰው እየዋኘ ነው እየዋኘ ነው ቀይ። እሺ፣ መልካም የፍቅር ቀን። በጣም ነው የማመሰግነው፣ በጣም እናመሰግናለን አዲስ አበባ ስለተባበራችሁ። መልካምነታችሁ፣ ቅንነታችሁ በጣም ደስ ይላል። እንግዲህ ደግሞ መዳት የምትፈልጉ ሰዎች ካላችሁ ዩካሪንግ.ኮም የሚል እንትን ላይ የሚል ዌብሳይት ላይ እንትን አለን። ከንዴዚ ያደረግን አሁን ይቀጥላል፣ ገቢ ማሰባሰብ ይቀጥላል። ሊንኩ ክፍት ነው፣ ሊንኩ ክፍት ነው፣ አይዘጋም። ፍቃደኛ ዞናቸ ሰዎች አሁን መርዳት ለመቀጠል ለሚፈልጉ ሰዎች ልትቀጥሉ ደስ ይላል። በጣም ነው ማመሰግነው። ምህረት